አፍሪካ ከቻይና ጋር ስልታዊና በመርህ ላይ የተመሰረተ አቀራረብ ያስፈልጋታል ተባለ። የቻይና አፍሪካ የትብብር ፎረም በተባለው ጉባኤ ለመሳተፍ አፍሪካውያን መሪዎች ከጉባኤው መክፈቻ ቀደም ብለው ቤጂንግ ገብተዋል። ቻይና ከአፍሪካ ጋር ያላትን ትብብር እያጎለበተች መምጣቷን አንዳንዶቹ የብድር ጫና የፈጠረው ሲሉት፣ ሌሎች ደግሞ አፍሪካ በዓለም አቀፍ ደረጃ ያላትን ስልታዊ ወሳኝነት በአግባቡ መጠቀሟን የሚያሳይ ነው በሚል ያሞካሹታል። የአሜሪካ ድምፁ ሃሩን ማዕሩፍ ያጠናክረው ዘገባ ነው። ኤደን ገረመው አሰናድተዋለች። የአፍሪካ ጉዳይ ተንታኝ ባለሙያዎችና የተለያዩ ባለስልጣናት በዚህ ሳምንት በቤጂንግ በሚካሄደው የአፍሪካ የመሪዎች ጉባኤ ለአፍሪካና ለቻይና ብዙ ጥቅሞችን ይዟል ይላሉ። እንደ ኢትዮጵያና ኬንያ ያሉ ሀገራት ከቤጂንግ የሚመጡ ግዙፍ መዋለ ንዋይ ተጠቃሚዎች ከሆኑ ሰነባብተዋል። በተመሳሳይ ቻይና ከተቀናቃኞቿ ምዕራባውያን ጋር ለመፎካከር የሚያግዟትን የጥሬ ዕቃ ፍላጎቶቿን የማሟላትና እንዲሁም ጂኦፖለቲካዊ ተጽዕኖዋን ለማሳደግ ከአህጉሪቱ ጋር ትብብር ለመፍጠር ያላሰለሰ ጥብቅ ጥረት እያደረገች ነው የሚሉት የዩጋንዳው ዲፕሎማት አምባሳደር ሳይመን ሙሎንጎ ናቸው። በመሰረቱ ለአፍሪካ አራት ነገሮችን ይዟል። ቻይና በአፍሪካ መሠረተ ልማት ላይ ከፍተኛ ሙዓለ ንዋይ በማፍሰሷ የመንገድ ግንባታ፣ የባቡር መስመሮች፣ ወደቦችና ሌሎች አስፈላጊ ተቋማትን የመሳሰሉ የመሠረተ ልማት ግንባታዎች። ሁለተኛው የምጣኔ ሀብት እድገት ነው። የቻይና መዋለ ንዋዮች በእውነቱ የሥራ ዕድል ፈጥረዋል። የማምረት ማዕድንና ግብርናን ጨምሮ በተለያዩ ዘርፎች የኢኮኖሚ እንቅስቃሴዎችን ማበረታታትን ያካትታል። በተጨማሪም ቻይና ከምዕራውያን አኳያ በጥቂት ቅድመ ሁኔታዎች ብቻ ብድር ትሰጣለች። አራተኛው አፍሪካ ከቻይና ገበያዎች ተጠቃሚ የሆንባቸው የንግድ ዕድሎች ሲሆኑ ይህም የውጭ ንግድ ገቢን በተለይም ጥሬ ዕቃዎችንና የግብርና ምርቶችን ይጨምራል። ሙሉንጎ ከዚህ በተጨማሪም ቻይና የኢንዱስትሪ እድገቷን ዘላቂነት እንዲሁም የግዙፍ ሕዝብ ቁጥሯን ፍላጎት ለማሟላት የሚያስፈልጓትን የነዳጅ ዘይት የማዕድናትና ሌሎች የተፈጥሮ ግብአቶችን ከአፍሪካ ጋር በመሰረተቻቸው የንግድ አማራጮች አማካኝነት ተጠቃሚ እየሆነችባቸው ነው ይላሉ። ሙሉንጎ የቻይና አፍሪካ ትስስር በምጣኔ ሀብቱ ዘርፍ ጠንካራ የሆነ የመሰረተ ልማት ግንባታን፣ ንግድና ጥሬ ሀብት ማውጣት ላይ ያተኩራል ይላሉ። በአፍሪካ የቻይና መዋለ ንዋይ ከሚታይባቸው ሀገራት መካከል ጅቡቲ አንደኛዋ ናት። ቻይና በጅቡቲ ወታደራዊ የጦር ሰፈር ከመገንባት ባለፈም ከሀገሪቱ መንግስት ጋር በመተባበር የኤሌክትሪክ ባቡር እና የባህር ውስጥ ጠላቂ ወደብ እንዲሁም የነፃ የንግድ ክልል ጭምርን ገንብታለች። የጅቡቲ የምጣኔ ሀብትና የፋይናንስ ሚኒስትር ኤልያስ ሙሴ ድዋሌህ የአፍሪካ ቻይና ትብብር ፎረም በሁለቱ ወገኖች መካከል ያለው ትብብር እንዲጎለበት የማዕዘን ድንጋይ ሆኗል በማለት ከአሜሪካ ድምጽ የአፍሪካ ቀንድ የዜና አገልግሎት ጋር በነበራቸው ቃለ መጠይቅ ከቤጂንግ በሆነው ሀሳባቸውን አጋርተዋል። ፋይናንሲንግ ጋፕ ኢንፍራስትራክቸር ፋይናንሲንግ ጋፕ ኢን አፍሪካ በአፍሪካ ቁልፍ የሆኑ የመሠረተ ልማቶችን በተመለከተ የገንዘብ እጥረት እንዳለብን ሁሉም ያውቃል። በአፍሪካ ያለው የመሠረተ ልማት ክፍተት በዓመት በቢሊዮን ዶላሮች ነው። ስለዚህ የቻይና መሠረተ ልማት ግንባታ የገንዘብ ድጋፍ ክፍተታችንን ለማጥበብ ወይም ለመቀነስ ድጋፍ ማድረጓን በእጅጉ ዋጋ እንሰጠዋለን። ድዋለ የቻይና ብድሮች ጊዜያቸውን የሚጠብቁ ቦንቦች የሆኑ ወይ በሚል የቀረበላቸውን ጥያቄ አይስማሙበትም። የአፍሪካ ቀንድ እንደ ኮቪድ 19 የአየር ንብረት ለውጥ፣ የመካከለኛው ምስራቅና በቀይ ባህር ላይ ያሉ ነውጦች፣ የዩክሬንና ሩሲያ ጦርነት ጫና እያሰደሩበት ያለ የዓለም አቀፍ ለውጦች አካል ነው ይላሉ ንርስታንግ ፓርትነርስ ቻይና እያጋጠመን ያለው የዕዳ ቀውስ በበለጠ ሁኔታ ለመፍታት ቀለል ያሉ መንገዶችን ለመመልከትና ከአፍሪካ ጋር ለመቆም የአጋሮችን መረዳት እንፈልጋለን። ቻይናን በድጋሚ ይህን እናረጋግጣልናለች። ነገር ግን በዓለም አቀፍ የጂኦ ፖለቲካው ቀውስና በሌሎች የምጣኔ ሀብት ቀውሶች ሳቢያ በመላው ዓለም የወለድ መጠን መጨመሩን ልብ እያልክ፣ ይህም በአፍሪካና በአጠቃላይ በማደግ ላይ ባሉ አገራት ላይ ጫናውን ከፍ አድርጎታል። ስለዚህ ይሄ ለቻይና ብድሮች ብቻ ሳይሆን ሁሉንም የልማት አጋሮች ያካትታል። አይኤምኤፍ እና ዓለም ባንክ እንዲሁም ባለም አቀፍ አጋሮች የተነደፈው የጋራ ማዕቀፍም አንዱ የመፍትሄ ሐሳቦች መሆን አለበት። ነገር ግን ብቸኛው መፍትሄ አይደለም ብዬ አምናለሁ። ስለዚህ ለቻይና ብድር ብቻ ሳይሆን ከአፍሪካ ጋር ላሉም ሁሉም የልማት አጋሮች የሚሠራ ነው። ባለፈው ዓመት ቻይና ከ500 ሚሊዮን የሃይድሮ ፓወር እና የፀሐይ ኃይል ማመንጫ ፕሮጀክቶች በተጨማሪ 4.2 ቢሊዮን ዶላር ለስምንት የአፍሪካ ሃገራቶች እና ለሁለት ቀጠናዊ ባንኮች በ13 ብድሮች አማካኝነት ማቅረቧን የቦስተን ዩኒቨርሲቲ ዓለም አቀፍ የልማት ፖሊሲ ማዕከል መረጃዎች ማመላከታቸውን ሮይተርስ ዘግቧል። የአፍሪካ ተነሳሽነት ስራ አስፈጻሚ ዳይሬክተር እና የምጣኔ ሀብት ባለሙያው ክቡር ገና የአፍሪካ ሀገራት ወደ ብድር መጨናነቅ እንዳይገቡ ከቻይና ጋር ስልታዊና በመርህ ላይ የተመሰረተ መቀራረብ ሊኖራቸው ይገባል ይላሉ። አንዳንድ ምሳሌዎች ልስጥህ። እንደዚህ ያሉ ብድሮች ግልጽ ከሆኑ ውሎችና ሁኔታዎች ጋር መቀመጣቸው መረጋገጥ አለበት ብዬ አስባለሁ። መሠረታዊ የሆነ የምጣኔ ሀብት ውጤትና አቅም ያላቸው የገንዘብ ፕሮጀክቶች ላይ ለጥቅም መዋል አለባቸው። እናም በአፍሪካ ያሉ ሀገሮች የብድር መጠየቂያ መሰረታቸውን በብቃት ለመቆጣጠር የዕዳ አስተዳደር ቢሮዎቻቸውን ማጠናከር አለባቸው ብዬ አምናለሁ እንደሚመስለኝ ከቻይና ጋርም ሆነ ከማናቸውም ሌሎች ሀገራት ጋር ላቀርባቸው የምወዳቸው እነዚህን መሠረታዊ ነጥቦች ነው ክቡር ገና በተጨማሪም የቻይናና አፍሪካ ግንኙነትን ማመጣጠን ያሻልም ይላሉ ስ ኢኩታብል ቤኔፊት ዩ ስ ሪ ዲፊካልት ወን ዩ አር አዎ ፍትሐዊ የሆነ የጥቅም መጋራት አብዛኛውን ጊዜ ተበዳሪ ስትሆን ፍትሐዊ የጥቅም ክፍፍልን ማሳካት ከባድ ነው በአፍሪካና በቻይና መካከል የብድር መስተጓጎድ ሳይከሰት ፍትሐዊ የሆነ የጥቅም መጋራት ማሳከት ማሳካት እንደሚመስለኝ ከባድ ነው የሚያስፈልገው ነገር ለጋራ ጥቅም ቅድሚያ የሚሰጥ ግልጽነትን የሚያስቀድምና የረጅም ጊዜ እድገት የሚያስገኝ ሚዛናዊና ስልታዊ አጋርነት ነው እኔ እንደማስበው የአፍሪካ መንግስታት እንደ መሠረተ ልማት ትምህርትና የጤና አጠባበቅ የመሳሰሉ የጠቀስኳቸው የረጅም ጊዜ እድገትና ልማትን የሚደግፉ ዘርፎች የልማት ቅድሚያ በመስጠትና በግልጽ በማስቀመጥ የቻይና መዋለ ንዋዮችን ወደዛ እንዲሻገሩ ማድረግ አለባቸው። ቻይናም ለአፍሪካ ኢኮኖሚ ዘላቂ ልማት አስተዋጽኦ በሚያደርጉ ፕሮጀክቶች ላይ ኢንቨስት ለማድረግ መሞከር አለባት። በተለይም ለጭንቀት የሚዳርጉ በከፍተኛ የወለድ የሚሰጡ አጭር ጊዜ ብድሮችን ማቆም አለባት። የምጣኔ ሀብቱ ባለሙያው ክቡር ገና የአፍሪካን የኢንዱስትሪ ጥረት ለመደገፍ ቻይና ተጨማሪ እሴት ላላቸው የአፍሪካ ምርቶች ገበያዋን በሰፊ መክፈት እንዳለባትም ይናገራሉ። በሌላ በኩል ኡጋንዳዊው ዲፕሎማት ሳይመን ሞሎንጎ ቻይናውያንና ምዕራባውያን ከአፍሪካ ጋር በሚያደርጉት ግንኙነት ያላቸውን መሠረታዊ ልዩነቶች ቃኝተዋል። የምዕራባውያን አገሮች እርዳታዎችን ከአስተዳደር ከሰብአዊ መብቶችና ከኢኮኖሚ ማሻሻያዎች ጋር በተያያዙ ቅድመ ሁኔታዎች ላይ ያስደግፉታል። ብዙ የአፍሪካ ሀገራትም ይህንን በውስጥ ጉዳይ ጣልቃ ገብነት አድርገው ይወስዱታል። ሌላው ደግሞ ደህንነትን የተመለከተ ነው። ምዕራቡ ዓለም ከሰላም አጠባበቅ፣ ሽብርተኝነት መዋጋት ጋር ነው ወታደራዊ ትብብርን የሚያያይዘው። በተጨማሪም ዲሞክራሲን ማሳደግም አለ። ምዕራቡ ዓለም ዲሞክራሲንና ሰብአዊ መብትን እንዲሁም የገበላይነትን በማበረታታት ላይ ይሳተፋል። ሙሉንጎ ቻይና በሌሎች ሀገራት የውስጥ ጉዳይ ጣልቃ ያለመግባት ፖሊሲዋ ተመራጭ ያደርጋታል ይላሉ። አፍሪካውያን በፍጹም ከምዕራባውያንና ከቻይና እንዲመርጡ ሊገደዱ አይገባም ሲሉ ተናግረዋል። ይልቁንስ የአፍሪካ ሀገራት ያላቸውን ልዩ ጥንካሬ በመጠቀም ሁለቱም ሀያላን ከሚያቀርቧቸው እድሎች ሚዛናዊነቱን በጠበቀ ሁኔታ ተጠቃሚ ሊሆኑ ይገባል ሲሉም ይመክራሉ። ባህሩን ማሩፍ ለተጠናቀረው ዘገባ የደንገረመው ከዋሽንግተን ዲሲ